በእስር ላይ የቆዩት የግንቦት ሰባት መሪው አንዳርጋቸው ጽጌ ይፈታሉ ተብሎ እየተጠበቀ ነው። በዚህ በአሁኑ ደቂቃ መለስካቸው አማሃ ሁኔታውን ሙሉውን ቀን ሲከታተሉ ውሏል። ዛሬ መስመር ላይ ይዤዋለሁ። እንደምናመሸ መለስካቸው። እንደምናመሸ ሰለሞን። እግዚአብሔር ይመስገን። ዛሬ ከአቶ አንዳርጋቸው መፈታት ጋር አንዳንድ ዜና ሊኖር ይችላል ተብሎ እዛ አካባቢ እየተከታተልክ እንደ ቆየህ ነግረኸኛልና፣ ምንድን ነው እስቲ ያለው ሁኔታ? ከአቶ አንዳርጋቸው ጋር ተያይዞ ይፈታሉ ከተባለ እንግዲህ ሁለት ቀናት ሆኑ። ለፕሬዚደንቱ እንኳን ደብዳቤው ቀርቦ ፕሬዚደንቱ አጽድቀው ፈርመዋል የተባለው ከሁለት ቀናት በፊት ነው። እና ተፈቱ ወይስ አልተፈቱም? በትክክል ተፈቶዋል ወይም አልተፈቱም ለማለት በጣም ያስቸግራል። ምክንያቱም እስካሁን ድረስ አባታቸው ቤት ይገባሉ ተብሎ ከጠዋት ጀምሮ ሲጠበቁ ነበረ። እስካሁን ድረስ አልመጡም። መጀመሪያ ደረጃ ጠዋቱን ጀምሮ ትላንትና ያው እንዳልተፈቱ ታውቋል። ዛሬ ከጠዋት ጀምሮ ቤተሰቦቻቸው በተለይ እህታቸው ወይዘሮ አይኔ ጽጌ እዛው እንደነበሩ ነግረውኛል። ሌሎችም ብዙ ሰዎች ሲጠብቁ የነበሩ ነገር ግን አንድም እስከ ሰባት ሰዓት ድረስ አንድም ነገር የተፈጸመ ነገር አልነበረም። በኋላ ግን የተወሰኑ የኮር ዲፕሎማት መኪኖች እና የመንግስት ጋዜጠኞች እንዲገቡ እንደተደረጉ ሰምቻለሁ። ወዴት? ወደ እሳቸው ካስረቡበት ወደ ነበረው ቃሊቲ ወህኒ ቤት ማለት ነው። እሺ፣ ከዛ ብዙ ተጠበቀ። እኛም ወደ አባታቸው ቤት ሄደን ብዙ ስጠብቅ ቆየን። ብዙ ሰው አለ ብዙ ሰው ይዘፍናል በደስታ ብዙ ሰው ተሳክሏል ማለት ይቻላል። እዛው አባታቸው ቤት አካባቢ ነው የምትለኝ? አባታቸው ቤት ነው የሁሉም። እሺ፣ የዝግጅትን እንደዚህ ደጋፊዎቻቸው አያሌ ደጋፊዎቻቸው እሳቸውን ለመቀበል ተዘጋጅተው ነበረ። በዚያ ነው እንግዲህ፣ ከዚያ ጋር በተያያዘ ነው ወደ እሳቸው ቤት ከሚሄደው ከዋናው መንገድ መገንጠያ ጀምሮ፣ በኦሊምፒያ አካባቢ ማለት ነው እስከ አቶ ጽጌ ቤት እስከ አባታቸው ማለት ነው ሰው በጣም ተሰብስቦ ይጠብቅ ነበረ። ምንድን ነበር የዘፈናቸው ይዘት ለመሆኑ? ዘፈናቸውን ማሰማት ይቻላል? እንደውም ይሁኔ በላይ የዛሬ ሁለት ዓመት ግድም የዘፈነው ዘፈን እዚህ ላይ እንደሆነ እሱ ነው ሰከን የሚለውን ነው። በነገራችን ላይ እሱ የእሱን ዘፈን ግጥም የጻፉት አሁን ካሊፎርኒያ የሚገኙት ጸሐፊ፣ ሙዚቀኛ፣ አስተማሪ አዱኛ ወርቁ የጻፉት ግጥም ነው። ይሁኔ በላይ የተጫወተው እንግዲህ ከጀርባ የዘፈኑ ራሱ የሁኔ ዘፈን እየተዘፈነ ሰው የሰው ጭወትና ድምፅ ተጭኖት ነው እንጂ እየሰማ ነው ያን ዘፈን የሚዘፍነው መለስካቸው ወደዛ ወደ ቃሊቲ ወህኒ ቤት የኮር ዲፕሎማቲክ መኪኖችና ጋዜጠኞች መግባታቸውን ሰዎች እንደነገሩ ገልጸውልኛል። እና ለዓለም አቀፍ መገናኛ ብዙኃን አልተፈቀደም ነበር እንዲህ ወደዛ መግባት። ምን አይነት ጋዜጠኞችስ ናቸው የገቡት? አልተፈቀደም። እንደውም የተፈቀደው ኢትዮጵያ ዜና አገልግሎት ሰራተኞች ወይም ጋዜጠኞች እና ለኢቢሲ ወይንም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰራተኞች እንደሆነ ጋዜጠኞች እንደሆነ የሚያወቅኩት እኔ ያሁን እና እስካሁን ድረስ ከመንግስት መገናኛ ብዙሀንም ወይም ከዜና አገልግሎትም የወጣ ምንም መረጃ የለም። እንግዲህ እስካሁን ድረስ በጣም የሚያሳዝነው በእኔ ቤት ውስጥ አሁን መብራት ስለሌለ ቴሌቪዥንም ሬዲዮም የለኝም እና ምን እንደተባለም እኳ ለማወቅ አልቻልኩም። ከዚህ መከታተል እንሞክራለን እኛም ያለውን ሁኔታ ለምንድን ነው ለምንድን ነው አቶ ጽጌ ቤት እየተጠበቁ ያሉት አቶ አንዳርጋቸው ቅድም እንዳልከኝ የዲፕሎማቲክ መኪኖች ወደዛ አካባቢ ከሄዱ እኚህ ሰው የእንግሊዝ ዜጋ ናቸውና ምናልባት በዛውም ወደ እንግሊዝ ኤምባሲ ወይም ወደ ሀገራቸው በቀጥታ ወደ እንግሊዝ የሚወሰዱበት ሁኔታ ሊኖር እንደሚችል የገመተ አለ እንዴ? አዎ፣ እንደዚህ ያሉ ጭምጭምታዎች አሉ። የተረጋገጠ ነገር የለም እንጂ እንደሚባለው ሰውዬው የኢትዮጵያ ዜግነት ስለሌላቸውና ወይም የኢትዮጵያ ዜጋ ስላልሆኑና የእንግሊዝ ዜጋ ስለሆኑ እዚህ ምንም ፈቃድ የላቸውም እዚህ ሀገር ለመቆየትና ይችላሉ የሚል ነገር ነው እንጂ በትክክል በህጋዊ ፈቃድ ያላቸው ትውልድ ኢትዮጵያዊ ናቸው ተብለው ሊቆዩ አይችሉም የሚል ሰምቻለሁ። የመኖሪያ ፍቃድም የመኖሪያቸውን የመኖሪያ ፍቃድም በወቅቱ አላወጡም። እሳቸው ተጠልፈው ነው ከሰንአ አይሮፕላን ጣቢያ በቀጥታ ወደ እስር ቤት የገቡት። ከዛም በኋላ ፍርድ በሌሉበት የተፈረደው ፍርድ ተፈጻሚ ይሆንባቸዋል የተባለው ከዛ ፍርድ ቤት እንኳን የመቅረብ እድል አልተሰጣቸውምና ወጥተው ወደዛ ወደ አባታቸው ቤት የመሄዳቸው መጠበቅ ከምን የመነጨ ነው? ከምን የተነሳ ነው ለማለት ነው። ለምን አቶ ጽጌ ቤት ይጠበቃሉ? እኚህ ሰው የተሰማ ነገር አለ ወይ? መንግስትም ይሁን ሌሎች አካላት ልጃቸውን እንዲጠብቁ የተነገራቸው በይፋ የተነገራቸው ነገር አለ? በይፋ የተነገራቸው ነገር ያለ አይመስለኝም። ነገር ግን በይፋ የተነገረው ነገር በመንግስት እኒህ ሰው ምሕረት ተደርጎላቸው በልዩ ሁኔታ ምሕረት ተደርጎላቸው እንደሚፈቱ ተረጋግቷል። ስለዚህ ማንኛውም ሰው ኢትዮጵያዊ የሆነ ሰው ኢትዮጵያዊ ትውልድ ያለው ሰው ስለሆኑ ሰውዬ እና እሳቸውም ሲጠይቋቸው ስለነበረ እስከ ዛሬ ድረስ ይመጣሉ ብለው ተስፋ ያደርጋሉ። አገኛ ልጄን አገኘዋለሁ አያዋለሁ ብለው ተስፋ ያደርጋሉ። ስለዚህ ነው ተቀምጠው ሲጠብቁ የነበሩት እስከ አሁን ድረስ ለመሆኑ እንደሚፈቱ አቶ አንዳርጋቸው ጽጌ በእርግጠኛነት መናገር ይቻላል? እርግጠኛ መሆን ባይቻልም መንግስት በቀ- በገባው ቃል መሰረት ወይም በይፋ በተናገረው መሰረት እንደሚፈቱ ታውቋል። እንደሚፈቱ ከታወቀ የማይፈቱበት ምክንያትም የለም። ነገር ግን በአሁኑ ጊዜ ይህንን ቃል ተጠብቆ በጊዜው ወጥተው ወደሚፈልጉበት መሄድ አለመቻላቸው፣ ወይም ደግሞ እንዳይሄዱ መደረጋቸው ወይም ቤተሰባቸው በሚጠብቅበት ሁኔታ እንዳይገኙ በመሆናቸው ብዙ ቅሬታና ሀዘንም አለ። ነገር ግን መፈታታቸው አይቀርም በሚል ቅድም የሰማሁም ዘፈንና የድል ስሜት በወዳጆቻቸው በደጋፊዎቻቸው እና በቤተሰብ ዘንድ ያለው ይህ ስሜት ለዚያ ይመስለኛል። እኔ እንግዲህ ለማንኛውም ምንጠብቅ እየጠበቅን እ የሚሆነውን ሁኔታ ነው የምትለኝ? አዎ እንግዲህ ሌላ አዲስ የሆነ ክስተት የተፈጠረ እንደሆነ ወደ ኋላ ደግሞ ተመልሰን እናያለን። በነገራችን ላይ ይሄ አሁንም አብዛኛው እዛው ነው። እሺ፣ እንግዲህ እንዳልከው ዝግጅታችን እስኪጠናቀቅም ድረስ አዳዲስ መረጃ የሚገኝ ከሆነ ሰብረንም ቢሆን ገብተን እንመልሰሃለን። በጣም አመሰግናለሁ መለስካቸው፣ ለዘገባው ደናምሽ። አመሰግናለሁ ሰለሞን።